ባለፈው ሰኞ በቄለም ወለጋ አንፊሎ ወረዳ ሙጊ በተባለ ቀበሌ በደረሰው ጥቃት የስድስት ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ገልጸዋል። አንድ የሙጊ ቀበሌ ነዋሪና ስማቸው እንዳይገለጽ የፈለጉት የአይን ማኝ እንደተናገሩት ከጋምቤላ እየተመለሱ ነበር የተባሉት የመከላከያ ሰራዊት ቦምብ ተወርውሮብናል በማለት በወሰዱት እርምጃ ነበር የስድስት ሰዎች ሕይወት ሊያልፈ ቻለው ሰኞ ሰባት ሰዓት አካባቢ በሙጊ አንፊሎ ጋምቤላ መውጫ ላይ ተኩሱ ተከፍቶ ነበር። የመከላከያ ሰራዊት በሁለት ኦራልና አንድ አነስተኛ መኪና ወደ ከተማ መጥተው ቦምብ ተወርውሮ ብናል ብለው መተኮስ ጀመሩ። ሁለት ጓደኞች በመንገድ ላይ እየሄዱ ነበር በጥይት የተመቱት። ሁለታቸውም በግል ስራ የሚተዳደሩ ናቸው። ያሲን አብዶና አንድ በቅርብ ወደዚህ ሰፈር የመጣው ግለሰብም በጥይት ነው የተገደሉት። ምንም አይነት ከፖለቲካም ሆነ ከታጣቂዎች ጋር ግንኙነት የላቸው ነገር ግን ቦምብ ወርውራል ይኖራቸዋል ተብሎ ነው የተመቱት። በሙጊ ስድስት ሰዎች ናቸው የሞቱት። ቦምብ ተወርውረዋል ስለተባለውም ማን ከየት እንደወረወረ ያየሁት ነገር የለም። ነገር ግን በእርግጠኝነት ያየሁት መከላከያ ሰራዊት ሲተኩስ ብቻ ነው። ከሙጊ ከተማ በ ሃያ ደቂቃ ርቀት ላይ በምትገኘው ቄራ በተባለች ስፍራ ላይ ከመከላከያ ሰራዊትና የኦሮሞ ነጻነት ሸማቂ ቡድን ጋር የተኩስ ልውውጥ ነበር ያሉት። ሌላው የሙጊ ነዋሪ ደግሞ ስድስት ሰዎች የተገደሉት በሙጊ ዜሮ አንድ ቀበሌ እንደሆነ ገልጿል። የመከላከያ ሰራዊት ከተማ ከገቡ በኋላ በከፈቱት ተኩስ ነው በሰው ህይወት ላይ ጉዳት የደረሰው። ከተገደሉትም አቶ አቡኑስ አብደላ በንግድ ስራ የሚተዳደሩ ናቸው። አብደታ ቆማ የተባለም የቴክኒክና ሙያ ኮሌጅ ተማሪ ነበር። አቶ ሁንዴሳ የተባሉም በእርሻ የሚተዳደሩ ነበሩ። የቄለም ወለጋ ዞን የኦሮሞ ዴሞክራሲያዊ ፓርቲ ኦዲፒ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ አምዛ አብዱል ቃድር እንደሚሉት ደግሞ ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱት የኦነግ ሸኔ አባላት ናቸው። ከጋምቤላ እየተመለሰ በነበረበት የመከላከያ ሰራዊት ላይ ቦምብ በመወርወራቸው በአካባቢው የነበሩትን ስድስት ሰዎች ሊገድል ችለዋል ነው ያሉት። ከተገደሉትም የኦነግ ሸኔ አባላት መኖራቸውን ገልጸዋል። ጉዳቱ የደረሰው በተወረወረ ቦምብ ነው። ስድስቱ ሰዎች የሞቱትን በቦምብ ነው። መከላከያ ሰራዊት ማንንም አልገደለም። ጥቃት እየፈጸሙ ያሉት የኦነግ ሸኔ አባላት ናቸው። ከሞቱት ውስጥ እንዳረጋገጥ ነው የኦነግ ሸኔ አባላት ይገኙበታል። የኦሮሞ ነጻነት ግንባር ሸማቂዎች የምዕራብ ዞን ቃል አቀባይ የኦሮሞ ነጻነት ሸማቂዎች በሙጊ ከተማ አድርሰዋል ያሉትን ጥቃት አስተባብሏል።